የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 18 2015 ዓ ም ዝግጅታችን ጀመረ። በአማራ ክልል የሰሜን ወሎ ዞን አካባቢዎች በዛሬ ዕለት ውጊያ መባባሱን የአካባቢው ነዋሪዎች ገለጹ። አሁን የወርቄ የግቢ የደመዩ አጠቃላይ የራያ ቆቦ ተፈናቃይ ያለው ሀብሮ ወረዳ ነው። መርሳ ከተማ ባሉ ትምህርት ቤቶች እና ተቋማት እንዲሁም ደግሞ በሀብሮ ወረዳ ገጠር ቀበሌዎች እና በገጠር ከተሞች ከመሀላም ባጀምረህ ሊብሶ ጊራናን፣ ቡርጌስታ ትምህርት ቡርጌስታ አራት ትምህርት ቤቶች ሙሉ ሞልቶ ለሊብሶ አስተላለፈ። ሊብሶም ደግሞ እንደዚሁ ሞላ። በራያ ግንባር ጎብዬ አካባቢ ባለው ከባድ ውጊያ ምክንያት የተፈጠረውን ሁኔታ ከገለጹልን አስተያየት ሰጪዎች መካከል አንዱን ነው የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ሀይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድ ረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አዲሱ የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ አዲስ አበባ ገብተዋል። ፕሬዚደንቱን ቦሌ ዓለም አቀፍ አየር ማረፊያ ተገኝተው የተቀበሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ መሪዎችና ልዑኮቻቸው ባደረጉት የሁለትዮሽ ውይይት የአፍሪካ ቀንድ የተረጋጋ ቀጠና እንዲሆን በትብብር መስራት እንደሚገባ ትኩረት መስጠታቸውን የጠቅላይ ሚኒስትር ጽሕፈት ቤት ገልጸዋል። ሁለቱም አገራት ለቀጠናው አለመረጋጋት መንስኤ የሆኑ እንደ ግጭትና ድርቅ የመሳሰሉ ፈተናዎችን በመጋፈጥ ላይ መሆናቸው ይታወቃል። ኬኔዲ አባተ ዝርዝሩን ይዟል። የኢትዮጵያ ምስራቃዊ ጎረቤት ሀገር የሶማሊያ ፕሬዝደንት ሐሰን ሼህ ሞሐሙድ በኢትዮጵያ ለሚያደርጉት የሁለት ቀናት ይፋዊ የስራ ጉብኝት ዛሬ ጠዋት ላይ ነው አዲስ አበባ የገቡት። ፕሬዝደንቱ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ከስድስት ወራት በፊት በተደረገ ምርጫ አሸንፈው ወደ ስልጣን የመጡት ፕሬዝደንት ሐሰን ሼህ ሞሐሙድ ዳግም ወደ መሪነት ከተመለሱ በኋላ በኢትዮጵያ ጉብኝት ሲያደርጉ የአሁኑ የመጀመሪያ ያቸው ነው። ጠቅላይ ሚኒስትር አብይ አህመድ በፕሬዝደንት ሐሰን ሼህ መሐሙድ ከሚመራው የሶማሊያ ፌዴራላዊ ሪፐብሊክ ልዑካን ቡድን ጋር በጠቅላይ ሚኒስትር ጽህፈት ቤት የሁለትዮሽ ውይይትም አድርገዋል። በውይይቱም ሁለቱ መሪዎች በኢትዮጵያና በሶማሊያ መካከል ያለውን ግንኙነት የበለጠ ለማጠናከር ያላቸውን ፍላጎትና ቁርጠኝነት መግለጻቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። በተለይም የአፍሪካ ቀንድ የተረጋጋ እንዲሆን አብሮ መስራት እንደሚያስፈልግ ትኩረት ሰጥተዋል። let's see if i ሁለቱ ሀገራት በአፍሪካ ቀንድ ላለው አለመረጋጋት በቀዳሚነት የሚጠቀሱ ናቸው። ለቀጠናው አለመረጋጋት መንስኤ የሆኑ ግጭትና ድርቅን ጨምሮ የተለያዩ ፈተናዎች የሀገራቱ መገለጫዎች ከሆኑ ሰነባብተዋል። በተለይ በሰሜኑ የሀገሪቱ ክፍል ባለው ጦርነት የተጠመደችው ኢትዮጵያ በሶማሊያ ከሚንቀሳቀሰው የአልሸባብ የሽብር ቡድንም ጥቃቶችን እያስተናገደች ሲሆን በቅርቡ ከሽብር ቡድኑ ጋር ውጊያ ማድረጓም ይታወቃል። አልሸባብ ከሁለት ወራት በፊት በኢትዮጵያ ላይ የከ ፈተውን ጥቃት ተከትሎ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ ሶስት ከፍተኛ የአልሸባብ መሪዎችን ጨምሮ በርካታ የቡድኑ ታጣቂዎች መገደላቸውንና መማረካቸውን የኢትዮጵያ መንግስት መግለጹ ይታወሳል። አልሸባብ በሶማሊያ በተደጋጋሚ በፈጸማቸው የሽብር ጥቃቶች በርካታ ሰላማዊ ሰዎች ለሞት የተዳረጉ ሲሆን፣ በሐሰን ሼህ መሐሙድ የሚመራው የሀገሪቱ መንግስት ከቡድኑ ጋር ውጊያ በማድረግ ላይ ይገኛል። የሶማሊያ ጦር ከአልሸባብ ጋር በሚያደርገው ውጊያ ከቅርብ ጊዜ ወዲህ ቡድኑን ከመካከለኛው የሀገሪቱ ክፍል እያስወጣ መሆኑን ስለመግለጹ የሶማሊያ መንግስት መገናኛ ብዙኃን ከሶስት ቀናት በፊት ዘግበዋል። ሁለቱ ሀገራት በየሀገሮቻቸው ካለው ግጭትና በአልሸባብ ከተደቀነባቸው የጋራ ስጋት በተጨማሪ በድርቅ ምክንያትም በሚሊዮኖች የሚቆጠሩ ሰብዓዊ ድጋፍ የሚጠብቁ ዜጎች ያሉባቸው ሀገሮች ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ቡርኪና ፋሶ ውስጥ እስላማዊ ታጣቂዎች በአጀብ ይጓዙ በነበሩ ተሽከርካሪዎች ላይ ከትናንት በስቲያ ሰኞ ባደረሱት ጥቃት 11 ወታደሮች ሲገደሉ በርካታ ሰላማዊ ሰዎች የደረሱበት መጥፋቱን የአገሪቱ መንግስት አስታወቀ። ታጣቂዎቹ በሰሜን የአገሪቱ ክፍል ወደምትገኘው ጂቦ ከተማ እርዳታ ለማድረስ በወታደሮች ታጅበው ይጓዙ በነበረ 150 ተሽከርካሪዎች ላይ የደፈጣ ጥቃት ማድረሳቸው ተመልክተዋል። ከአልቃይዳ ና እስላማዊ መንግስት ጋር ግንኙነት ያላቸው ታጣቂዎች እንደ ኤሮፓ አቆጣጠር ከ2015 ጀምሮ ጥቃቱ የደረሰበትን ሰፊ አካባቢ መቆጣጠራቸው ተመልክተዋል። የሟቾቹ ቁጥር እስከ 60 ሊደርስ እንደሚችል የደህንነት ምንጮችን ጠቅሶ የፈረንሳዩ ዜና ወኪል ኤኤፍፒ ዘግቧል። ዩክሬን ሩሲያ ግዛቶቿን በኃይል ወደ ራሷ ለመጠቅለል የያዘችውን ሙከራና የማስፈራራት ዘመቻ አስመልክቶ ደጋፊዎቿ ለዩክሬን የሚሰጡትን ድጋፍ እንዲጨምሩ ከማድረግ ሌላ ውጤት እንደማይኖረው ለሩሲያ ግልጽ መልእክት እንዲያስተላልፉላት አሳሰበች። የዩክሬን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአውሮፓ ህብረት፣ ኔቶና የቡድን ሰባት አባል አገራት በሩሲያ ላይ አዲስና ጠንካራ ማዕቀቦችን መጣል ጨምሮ ወታደራዊ እርዳታዎችን እንዲሰጡን ጠይቃለች ብለዋል። መግለጫው የወጣው የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ሩሲያ ላደረገችው የኢስሙላ ህዝበ ውሳኔ ከዓለም አቀፉ ማህበረሰብ ልትገለል ይገባታል ሲሉ በተባበሩት መንግስታት ጠቅላላ ጉባኤ ላይ ጥያቄያቸውን ባሰሙ ማግስት ነው። ሞስኮ እነዚህን ግዛቶች በኃይል ወደ ራሷ የምትቀላቅል ከሆነ ያ ማለት ከሩሲያው ፕሬዝደንት ጋር የሚደረግ ምንም አይነት ንግግር አይኖርም ማለት ነው ብለዋል ዘለንስኪ። ፕሬዚደንት ቭላዲሚር ፑቲን ሩሲያ በዩክሬን ያላትን የመዋጋት አቅም ለማሳደግ በሚል ያወጡትን ረቂቅ አዋጅ የተቃወሙ ሩሲያውያን መታሰራቸውን ተከትሎ የተባበሩት መንግስታት ድርጅት የሰብአዊ መብቶች መስሪያ ቤት እንዲፈቱ ጥሪ አቅርበዋል። ሊሳ ሽላይን ከጄኔቭ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ባለፈው ረቡዕ ያወጡትንና የዩክሬንን ወረራ እንዲቀላቀሉ ወታደሮቻቸውን በከፊል የማሰባሰብ አዋጅ የተቃወሙ ወደ 2400 የሚጠጉ ተቃዋሚዎች በሩሲያ የተለያዩ አካባቢዎች ታስረዋል። ፕሬዚዳንቱ በዩክሬን ጦርነት የተዳከመውን የሩሲያን ሰራዊት ለማጠናከር እስከ 300 ሺህ የሚጠጋ ተጠባባቂ ወታደሮችን ለመመልመል ያደረጉት ጥሪ ከፍተኛ ጸረ ጦርነት ተቃውሞዎችን ቀስቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቃል አቀባይ ራቪና ሻምዳሳኔ እንዳሉት በአንዳንድ ቦታዎች ላይ በተቃውሞ ሰልፈኞችና በአንዳንድ ቦታዎች ላይ በተቃውሞ ሰልፈኞች እና በፖሊስ መካከል ግጭት ቢቀሰቀስም ተቃውሞ በአብዛኛው ሰላማዊ ነበር ተቃውሞዎቹ በአብዛኛው ሰላማዊ እንደነበሩ ቢገለጽም በተለያዩ ቀጠናዎች ያሉ ወታደራዊ እና የምዝገባ ቢሮዎችን የመሳሰሉ የአስተዳደር ህንጻዎች ጥቃት ደርሶባቸዋል ሰዎች በሰላማዊ መንገድ የመሰብሰብ እና ሀሳባቸውን የመግለጽ መብታቸውን በመጠቀማቸው ብቻ መታሰራቸው በዘፈቀደ የተጫነ የነጻነት እጦትን ያመላክታል። ሻም ዳሳን ያክለው ምን ያክል ሰዎች በእስር ላይ እንደሚገኙ አለመታወቁን ያስታወቁ ሲሆን አላስፈላጊ በሆነ ጦርነት ምክንያት ሰዎች ተስፋ የሚያስቆርጡ እርምጃዎችን ሲወስዱ ማየት አሳዛኝ መሆኑን ገልጸዋል። ለወታደራዊ አገልግሎት መጠራትን እየፈሩ በሺዎች የሚቆጠሩ ሩሲያውያን አዋጁን በመሸሽ ወደ ሌሎች ሀገራት እየተሰደዱ መሆናቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአገር ውስጥ ተቃውሞ ያየለባት ኢራን ዛሬ ረቡዕ ሰሜን ኢራቅ ውስጥ በሚገኙ የተቃዋሚ የኢራን ኩርዶች ህብረት ጦር ሰፈሮች ላይ የድሮን ጥቃት ዘመቻ መጀመሯን የኩርድ ባለስልጣናት ተናገሩ። ዛሬ ማለዳው ላይ የተካሄዱት ጥቃቶች ያተኮሩት ኢብሪል ከተባለችው ከተማ በስተ ምሥራቅ 60 ኪሎ ሜትሮች ርቀት ላይ በምትገኘው ኮያ አካባቢ በሚገኙ ወታደራዊ የጦር ሰፈሮች፣ መኖሪያ ቤቶችና ቢሮዎች ላይ መሆኑን የኢራን ኩርዶች ዲሞክራቲክ ፓርቲ ሶራ ኑሪ መናገራቸውን አሶሲትድ ፕሬስ ዘግበዋል። ጥቃቱ ኢራን ውስጥ በፖሊስ ቁጥጥር ስር እንዳለች መሞቷ ከተነገረው የ22 ዓመቷ ኢራናዊት ኩርድ ጋር ተያይዞ ለተነሳው ተቃውሞ ምላሽ ይመስላል ሲል ዘገባው አመልክቷል። ተቃውሞው በ46 የኢራን ከተሞች የተዛመተ ሲሆን ተቃውሞው ከጀመረበት መስከረም 10 2015 ጀምሮ ቢያንስ 41 ተቃዋሚዎችና ፖሊሶች መገደላቸውን የኢራን መንግስት ቴሌቪዥን አስታውቋል። ሰሜን ኮሪያ በዚህ ሳምንት ሁለተኛውን የተወንጫፊ ሚሳኤል ሙከራ አካሂዳለች። ሙከራው የተካሄደው የዩናይትድ ስቴትስ ምክትል ፕሬዚደንት ከማላ ሃሪስ ሰሜንና ደቡብ ኮሪያን የሚለየውን ከወታደራዊ ነጻ የሆነ ቀጠና ከሚጎበኙበት ሰዓታት በፊት መሆኑ ተነግሯል። ሰሜን ኮሪያ በአገሪቱ ሰዓት አቆጣጠር ዛሬ ምሽቱ ላይ ሁለቱን አጫጭር ተወንጫፊ ሚሳኤሎችን ወደ ምስራቃዊ የአገሪቱ የባህር ዳርቻ መተኮሷን ከደቡብ ኮሪያ ወታደራዊ ክፍልና የጃፓን መንግስት የተገኙት ዘገባዎች አመልክተዋል። ሰሜን ኮሪያ ከሶስት ቀናት በፊት የአጭር ርቀት ሚሳኤል ሙከራ ማካሄዷ ይታወሳል። ሰሜን ኮሪያ በዚህ ዓመት ብቻ 34 ተወንጫፊ ሚሳይሎችን የተኮሰች ሲሆን ከአሁን ቀደም በየዓመቱ ከተኮሶቻቸው ሁሉ ከፍተኛ ሆኖ ተመዝግበዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ከማላ ሃሪስ በቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ቀብር ላይ ለመገኘት ወደ ቶኪዮ የተጓዙ ሲሆን በቆይታቸው ከጃፓን፣ ደቡብ ኮሪያና ከአውስትራሊያ ባለስልጣናት ጋር በጋርዮሽ ጉዳዮች ተከታታይ ስብሰባዎችን ማካሄዳቸው ተነግረዋል። ወደ ደቡባዊ የዩናይትድ ስቴትሷ ፍሎሪዳ ግዛት እያመራ የሚገኘውና ሄሪከን ኤያን የሚል ስያሜ የተሰጠው አደገኛ ነፋስ የቀላቀለ ከባድ ዝናብ ኃይሉን እየጨመረ መሆኑን ፍሎሪዳ የሚገኘው ብሔራዊ የሄሪከን ማዕከል አስታወቀ። ሄሪከን ኤያን ከፍሎሪዳው የሜክሲኮ ባህረ ሰላጤ በሰዓት 250 ኪሎ ሜትሮች በሚደርስ ፍጥነት እየተጓዘ ሲሆን በብሔራዊ ማዕከሉ አምስተኛ ደረጃ ብሎ የሚጠራው ከፍተኛው ደረጃ ሊደርስ እየተቃረበ መሆኑን ይዞታውን የሚከታተሉ ባለሙያ ባለሙያዎች ተንብየዋል። በፍሎሪዳ ምዕራባዊ የባህር ዳርቻ የሚገኙ ሁለት ሚሊዮን የሚደርሱ ነዋሪዎች አካባቢያቸውን ለቀው እንዲወጡ ታዘዋል። የፍሎሪዳ አገረ ገዢ ሮን ደሳንቴስም በክፍለ ግዛቱ የሚሰጠውን ምላሽ እንዲያግዙ በሺዎች የሚቆጠሩ ብሔራዊ ዘብ ወታደሮችን ማሰማራታቸው ተነግረዋል። በሺዎች የሚቆጠሩ በረራዎች የተሰረዙ ሲሆን እንደ ታምፓና ቅዱስ ፒትስበርግ የመሳሰሉ አደገኛው አውሎ ነፋስ በሚጓዝበት አቅጣጫ ያሉ ዋና ዋና የአውሮፕላን ማረፊያዎችም አገልግሎታቸውን አቋርጠዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። የደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 18 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይረስ ዘገባችን እንለፍ። በአማራ ክልል የሰሜን ወሎ ዞን አካባቢዎች በዛሬው ዕለት ውጊያ መባባሱን የአካባቢው ነዋሪዎች ገለጹ። ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢው ነዋሪዎች ባለፈው ሳምንት ውስጥ አንድ ጊዜ ጠንከር፣ ሌላ ጊዜ ደግሞ ቀዝቀዝ እያለ ውጊያ መቀጠሉን ተናግረዋል። በዛሬው ዕለት ደግሞ በራያ ግንባር ጎብያ አካባቢ ከባድ ውጊያ በመካሄድ ላይ መሆኑን አስተያየት ሰጪዎች ተናግረዋል። ሆኖም በስፍራ ያለውን ውጊያ በተመለከተ ከመንግስትም ይሁን ከህወሓት በኩል የተባለ ነገር የለም። በተያያዘ ዜና ኤርትራ የትግራይ ክልልን ለመውጋት በአፋር ክልል በበርሃሌ በኩል አምስት ክፍለ ጦር ማሰለፏን ትዊተር ገጻቸው ያሰፈሩት የህወሀት ቃል አቀባይ አቶ ጌታቸው ረዳ በዚህ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሀት ሀይሎች አምክነዋል ብለዋል። ይህን የአቶ ጌታቸው ውንጀላን አስመልክቶ ከኤርትራም ይሁን ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። ኬኔዲ አባተ ተጨማሪ አለው በኢትዮጵያ መንግስትና በህወሀት መካከል ለሁለት ዓመታት ያህል የዘለቀው የሰሜን ኢትዮጵያ ጦርነት በሰላማዊ መንገድ እንዲፈታ ዓለም አቀፉ ማህበረሰብ ጥረቱን በቀጠለበት በአሁኑ ወቅት ጦርነቱ ተባብሶ እንደቀጠለ ነው። ከአምስት ወራት በላይ ከዘለቀው የተናጥል የተኩስ አቁም ስምምነት በኋላ ነሐሴ 18 2014 ዓ ም ዳግም ካገረሸ ከአንድ ወር በላይ ያስቆጠረው ይህ ጦርነት በአማራ ክልል በሰሜን ወሎ ዞን አካባቢዎች ባለፉት ጥቂት ቀናት መባባሱን የአካባቢው ነዋሪዎች ይናገራሉ። የጎብያ አካባቢ ነዋሪ የሆኑ አንድ ግለሰብ ለቪኦኤ በሰጡት አስተያየት በዛሬው ዕለት በአካባቢው ከፍተኛ ውጊያ ሲካሄዱሏል ብለዋል። እኔ በዚህ በጎብዬ በፊት ለፊት በኩል ያለው ጦርነት ጃ ጀምሮ ወደ ጎብዬ ባለውም ተራራ በዛ በኩል ነው ያለሁት። አሁን ያለው ሁኔታ ሰሞኑን ከነበረው ሁኔታ የትላንትና ላይ ትንሽ ቀዝቀዝ ብሎ ነበር። ዛሬ ላይ ደግሞ በጣም በከፍ ከዚህ በፊት የከባድ መሳሪያዎች ምናምን የነበሩትኝ፣ አሁን ላይ ግን በጣም ተቀራርበው የክላሾች እና የነዚህ ብሬንም ምናምንም ድምፅ ነው የሚሰማ ያለው። ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪው በራያ ግንባር ጎብዬ አካባቢ ሰሞኑን ያለውን የጦርነት ሁኔታም እንዲገልጻሉ ሲቪል ሰው ሊቋቋመው የማይቻለው ድምጾችና ሁኔታዎች ነው እያየን ያለነው እኛ። የውጊያው ሁኔታ ተኩሱ ግን የዛሬው በጣም የተለየ ሁኖ በጣም ተቀራርበው ነው ያሉት። ከወልዲያ 15 ኪሎ ሜትር አካባቢ በምትርቀው አለውሃ የሚኖሩ ሌላ አስተያየት የሰጡን ግለሰብ ደግሞ ካለፈው ሳምንት ወዲህ በተለያየ መጠን ውጊያ ሲካሄድ መቆየቱንና በዛሬው ዕለት ተጠናክሮ መቀጠሉን ጠቁመዋል። አሁን ያለ ነው አለውሃ ነው። ያው እንግዲህ እዚያ አካባቢ እንደመኖራችን መጠን ያለው የአካባቢ ሁኔታ ከባድ መሳሪያ እና መካከለኛ መሳሪያ ውጊያ አለ። እንግዲህ ከመስከረም አስራ አንድ ንጋሶ አስራ አንድ ሰዓት ተኩል ሱቢ ጀመረ ውጊያ ቀዝቀዝም በረድም እያለ ዛሬም ቀጥሏል። እንግዲህ ዛሬ አስራ አንድ ሰዓት አካባቢ ጀምሮ ውጊ አለ ከሌሊቱ ማለት ነው። ከባድ መሳሪያም ድምጽ አለ። ጥላትም ወደ አላውሃ የመቅረብ ነገር ነበረ። የወራሪው ቡድን አሁን ያው አፈግፍጎ ወደ ጎብያ አካባቢ ያሉ ሳሮች ላይ ነው ያለው። በራያ ግንባር እየተካሄደ ባለው ጦርነት ሳቢያ በርካታ ሰዎች መፈናቀላቸውንም አስተያየት ሰጪው አመልክተዋል። አሁን የወርቄ የግቢ የደመዩ አጠቃላይ የራያ ቆቦ ተፈናቃይ ያለው ሀብሮ ወረዳ ነው። ሀብሮ ወረዳ መርሳ ከተማ ባሉ ትምህርት ቤቶች እና ተቋማት፣ እንዲሁም ደግሞ በሀብሮ ወረዳ ገጠር ቀበሌዎች እና በገጠር ከተሞች ነው። ከመሀል አምባ ጀምረህ ሊብሶ፣ ጊራናን፣ ቡርጌስታን ትምህርት ቡርጌስታ አራት ትምህርት ቤቶች ሙሉ ሞልቶ ለሊብሶ አስተላለፈ። ሊብሶም ደግሞ እንደዚሁ ሞላ። ደግሞ ወሎ ዞን እንኳን ራሱ ውጫሌ ያው ክታገጠም ስለሆነ ቅርብም ስለሆነ ለሰሜን ወሎ አጎራባች ውጫሌ ድረስ ተፈናቀው አለ። በራያም ሆነ በሌሎች ግንባሮች ያለውን ውጊያ በተመለከተ ከኢትዮጵያ መንግስትም ይሁን ከህወሀት ወገን መረጃዎች እየተሰጡ አይደለም። በሰሜን ወሎ ህወሀት ከተቆጣጠራቸው አካባቢዎች አንዱ ከሆነው ከወርቅያ አካባቢ ተፈናቅለው አለ ውሃ የሚገኙ አንድ አስተያየት ሰጭ በበኩላቸው በአካባቢው ይፈጸማሉ ያሏቸውን ኢሰብኣዊ ተግባራት ሸሽተው መፈናቀላቸውን ነው የሚገልጹት። በጣም ነው ስደት። ወቷን ሰው አታገኝም። በሰፈር ላይ ቤት እያቃጠሉ ነው። በቃ ይሄ በቃ ሌላው ቢቀር ዞሮ ራሱ እያረዱ ነው አሉት። አስቸጋሪ ነገር ነው ያሳለፉብን። እኛ እስኪመረን ወጣን። በቃ እንግዲህ አማራጭ የለም ብለን መረረን ወጣን። ህወሓት በበኩሉ የሰብአዊ መብት ጥሰቶችን ይፈጽማል በሚል ከዚህ ቀደም በተለያዩ አካላት የቀረቡበትን ክሶች ማስተባበሉ ይታወቃል። ተዋጊዎቻቸውን የሰብአዊ መብት ጥሰት አይፈጽሙም ሲሉ የህወሀት ባለስልጣናት በተለያዩ ጊዜያት መናገራቸውም ይታወቃል። በተያያዘ ዜና ኤርትራ የትግራይ ክልልን ለመውጋት በአፋር ክልል በርሃሌ በኩል አምስት ክፍለ ጦር ማሰለፏን በትዊተር ገጻቸው የገለጹት የህወሀት ቃል አቀባይ አቶ ጌታቸው ረዳ በዚህ አቅጣጫ ተሰልፏል ያሉትን የ የኤርትራ ጦር የህወሓት ኃይሎች አምክነዋል ብለዋል። በርካታ የኤርትራ ከፍተኛ አዛዦች እንደተገደሉና እንደተማረኩም ይናገራሉ። ይህን የአቶ ጌታቸውን ውንጀላም ሆነ ተፈጸመ ያሉትን የውጊያ ሂደት በተመለከተ ከኤርትራም ይሁን ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር በቅርቡ በሰጡት ጋዜጣዊ መግለጫ የኤርትራ ወታደሮች ድንበር አቋርጠው በኢትዮጵያ ትግራይ ክልል እንቅስቃሴ እንደሚያደርጉ ሀገራቸው እንደምታውቅ ገልጸው ይህንን ምንም አውግዘዋል። በሰሜን ኢትዮጵያ አሁን እየተካሄደ ላለው ጦርነት መቀስቀስና መስፋፋት የኢትዮጵያ መንግስትና ህወሀት አንዳቸው ሌላኛቸውን ተጠያቂ ማድረጋቸውን ቀጥለዋል። ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ አካላት የሚያደርጓቸው ጥረቶች እስካሁን ሳይሰምሩ፣ በርካታ ቀውሶችን እያስከተለ ያለው ጦርነት ዛሬም ማብቂያ አላገኘም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ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 የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በቤኒሻንጉል ጉምዝ በዚህ በ2015 ዓመተ ምህረት ውስጥ ከ3000 በላይ ተማሪዎችን ተቀብሎ ለማስተማር ቢያቅድም እስካሁን 122000 የሚሆኑ ተማሪዎችን ብቻ መዝግቦ ትምህርት ማስጀመሩን የክልሉ መንግስት አስታውቋል። የክልሉ ትምህርት ቢሮ ኃላፊ አቶ ቢንያም መንገሻ የሰላም ሁኔታ ቢሻሻልም ባለፉት ሁለት ዓመታት የነበረው የጸጥታ ችግር ሳቢያ 287 ትምህርት ቤቶች በመውደማቸው ለተማሪዎችም የትምህርት ቁሳቁስ አለመሟላት በመሆኑ ተማሪዎችን ከትምህርት አስተጓጉሏል ብለዋል። ትምህርት ቤቶችን መልሶ ለመገንባትና ለተማሪዎችም ድጋፍ ለማድረግ እየተሰራ መሆኑን ገልጸዋል። እስካሁን ተፈናቅለው ወደ አካባቢያቸው ያልተመለሱ ተማሪዎችም ባሉባቸው አካባቢዎች ባሉ ትምህርት ቤቶች እንደሚማሩ ኃላፊው አክለው ገልጸዋል። ናኮር መልካ ከአምቦ ዝርዝሩን ይዟል። በዚህ በ2015 ከ300 ሺህ በላይ ተማሪዎችን ተቀብለው ለማስተማር ማቀዳቸውን የገለጹት የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ አቶ ቢንያም መንገሻ እስካሁን ተመዝግበው ወደ ትምህርት ቤት የተመለሱት ተማሪዎች ግን 122 ሺህ የሚሆኑ መሆናቸውን ጠቅሰው ሌሎችም እንዲመለሱ እየተደረገ ስላለው ጥረት ሲገልጹ ሶስት መቶ አንድ ሺህ ተማሪዎችን እናመዝግብ ቅድል እንቅስቃሴዎችን እያደረገን ነው እስካሁን ከመቶ ሀያ አንድ ሺህ በላይ ተማሪዎችን መዝግበናል መቶ ፐርሰንት መመዝገብ ሲገባን አልመዘገብ ነው። ነገር ግን አሁንም እንደ ክልል ከፍተኛ ንቅናቄ እያደረገን በልዩ ሁኔታ ተማሪዎች ዘንድሮ በተሻለ ሁኔታ እንዲመዘግቡ ስራዎች እየተሰሩ ነው የሚገኘው። በክልሉ በዚህ መስከረም ወር ውስጥ ተመዝግበው ትምህርታቸውን የጀመሩ ተማሪዎች አዝ ከባለፈው 2014 መስከረም ወር ጋር ከነበረው ዘጠና አንድ ሺህ አራት መቶ ጋር ሲነጻጸር በሰላሳ ሦስት ነጥብ አራት በመቶ ብልጫ እንዳለው ገልጸው በታቀደው መጠን ወደ ትምህርት ቤት እንዳይመለሱ አድርጓል ካሏቸው ምክንያቶች መካከልም ኃላፊው ዘርዝረዋል። የተለያዩ ችግሮች አሉ። በአንድ በኩል ዘጠናኛ ክፍል ተማሪዎች አሚና የነበሩ ስምንተኛ ክፍል ፈተና ውጤታቸውን ተሰርቶ ስላላለቀ መመዝገብ አልተቻለም። ሌላ ደብተር ጊዜ ጥረት ያለባቸው ተማሪዎች የስክሪፕቶ ችግር ያለባቸው ተማሪዎችን ጭምር ስላሉ ተማሪዎች በፈለግነው ልክ መመዝገብ አልተቻሉ። ባለፉት ሁለት ዓመታት በነበረው የሰላም እጦት ሳቢያ የተፈናቀሉ ከ112 ሺህ በላይ ተማሪዎች ወደ ትምህርት ገበታቸው ለመመለስ ጥረት እየተደረገ መሆኑን በመጠቆም ችግሩ በነበረባቸው አካባቢዎች ስላለው የተማሪዎች ቅበላ ሁኔታም አብራርተዋል። ግጭት የነበረባቸው አካባቢዎች ወደ ሁለት ሰማንያ ሰባት የሚሆኑ ትምህርት ቤቶች በክፍልም በሙሉም የወደሙበት ሁኔታዎች ነበሩ። ይሄንን ትምህርት ቤት መልሶ ለመጠገንና መልሶ ወደ ስራ ውስጥ ለማስገባት ጥረት እያደረገ ነው የምንገኘው። በክልሉ መንግስት የሚሰራው ስራ እንዳለ ሆኖ ማህበረሰቡ ግን ታች ላይ ባለው ማቴሪያል ትምህርት ቤቶቹ እየጠገኑ ትምህርት ለመጀመር ከፍተኛ ጥረት ተደርጓል። በቅርቡ ጊዜ በክፍል የጠገናቸው ተቋማቶች አሉ። በባጤ ላይ ሀያ ዘጠኝ የሚሆኑ ተጠግነናል፣ ክፍል ማለት ነው። ጉባ ላይ ዘጠኝ የሚሆን፣ ደንጉር አስር፣ መንዶራ አምስት በጠቃላይ መተከል ላይ ሃምሳ ሶስት የሚሆኑ የትምህርት ክፍሎችን የጠገንበት ሁኔታ አለ። በዋምባ ደረጃም ተመሳሳይ ጥገናዎች ጀምረናል። አሶሳ ዞንም ወደ ሰላሳ አራት የሚሆን ክፍሎችን የጠገንበት ሁኔታ ነው ያለው። ከማሺ ዞን ላይ ማኦኮሞም በተመሳሳይ እንቅስቃሴዎች እያደረገ እንገኛለን። መተከል ላይ ጋዛ እየሰጡ ያሉ እንጂዎች አሉ። ዩኒሴፍ ክላሶች እየሰሩልን ይገኛሉ። ፕላን ኢንተርናሽናል እና ሌሎችንም ተመሳሳይ ስራዎች እየሰሩ ይገኛሉ። ሌሎች አካባቢም ይሄንን እንዲሰፋ እንፈልጋለን። በክልሉ የነበረው የሰላም ሁኔታ ቢሻሻልም በትምህርት መሰረተ ልማት ውድመትና የመማሪያ ቁሳቁስ እጥረት የተነሳ ባቀዱት መጠን ተማሪዎችን ወደ ትምህርት ቤት ለመመለስ አለመቻላቸውን ኃላፊ አክለው ገልጸዋል። አሁን ከማሽ ዞን ላይ ወደ አርባ ሺህ ተማሪዎችን መዘግባለን ብለን ነው አስር ሺህ በላይ ተማሪዎችን መዝግበናል። መተካል ወደ መቶ አስራ አንድ ሺህ ተማሪዎችን መዘግባለን ብለን አቅደን አሁን ከአርባ ሺህ በላይ ተማሪዎችን የመዘገብንበት ሁኔታ አለ። ማኦ ኮሞ አስራ ሰባት ሺህ በላይ ተማሪ እንመዘግባለን ብለን አቅደን አሁን አራት ሺህ የሚጠጋ ተማሪን መዝግበናል። መልካም ዝግጅት አለ። በእኛ ግምት አብዛኛው ተማሪዎች ይመዘግባሉ ብለን እናስባለን። አሁን ትምህርት የተጀመረባቸው አካባቢዎች አሉ፣ ያልተጀመረባቸው አካባቢዎችንም ይኖራሉ። ችግሩን ለመቅረፍ የክልሉ መንግስት ከተለያዩ ግብረሰናይ ድርጅቶች ጋር እየሰራ ነው ያሉት ኃላፊው፣ እየተደረገ ያለው ድጋፍ ግን በቂ አለመሆኑን ገልጸዋል። ከዚህ በፊት እኛ ክልል እንደዚህ አይነት ለደብተር ለሌላ ልመና አልነበረም ከዚህ ከዚህ ሴቲ ጋር ተያይዞ ግን ማህበረሰቡ ችግር ውስጥ ስላሉ ተፈናቅሎ ስለሚገኙ አሁንንም ደብተርም ለመግዛት እስክሪፕቶን ለመግዛትም አቅም ያጠራቸው ቤተሰቦች አሉ። ይህንን ለማገዝ መንግስታዊና መንግስታዊ ሮኒ ተቋማቶች የራሳቸውን አስተዋጽኦ እያደረጉ ይገኛሉ። ያደረጉት ድጋፍ እያመሰገን ናቸው። ነገር ግን በቂ አይደለም። አሁኑንም እገዛ ያስፈልገናል የሚል ጥሪ አለን። ነገን ትውልድን ለመቅረጽ ፍላጎት ያለ ሰዎች የአቅማቸውን እንዲደግፉ ብዙ አጋጣሚ ጥሪ መስተረፍ ነው የምፈልገው። እስካለፈው ሳምንት ድረስ በክልሉ ባለፉት ሁለት ዓመታት ውስጥ ከተፈናቀሉ አራት መቶ ሰባ አምስት ሺህ በላይ ሰዎች መካከል ከሁለት መቶ ስልሳ አምስት ሺህ በላይ የሚሆኑት ወደ መኖሪያ አካባቢያቸው መመለሳቸውን የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ያስታወቀ ሲሆን እስካሁን ካልተመለሱ ሁለት መቶ ሺህ የሚሆኑ ሰዎች መካከል ትምህርታቸውን ያቋረጡ ተማሪዎችን በተመለከተም ሲያብራሩ ትምህርት የሚሰጠው ሕዝብ አለበት ነው። ባዶ ሜዳ ላይ ሕዝብ ያልተመለሰበት ቦታ ላይ የሚሰጥ ትምህርት አይኖርም። እነሱ ተፈናቅለው በተቀመጡበት ቦታ ላይ ከነባር ትምህርት ቤት ጋር አቀናጅተን ነው የምንሰጠው። እዛው አካባቢ እነሱ ተጣልሎ ባሉበት አካባቢ ላይ ከማህበረሰቡ ጋር ተቀናጅተው የሚመሩበት ሁኔታ እየፈጠረ እንገኛለን። በክልሉ የተማሪዎች ምዝገባ እስከ መስከረም ወር መጨረሻ እንደሚቀጥልና ተመዝግበው ወደ ትምህርት ያልገቡትም ምዝገባቸውን አጠናቀው ጥቅምት 2015 ወደ ትምህርት እንዲመለሱ እንደሚጠበቅ አመልክተዋል። የክልሉ መንግስት በሰላም ችግር ሳቢያ የወደሙ ትምህርት ቤቶችን ጨምሮ ሌሎችን መሰረተ ልማቶች መልሶ ለመገንባት እና ተፈናቃዮችን ለማቋቋም ከ38 ቢሊዮን ብር በላይ እንደሚያስፈልግ በጥናት እንዳረጋገጠ መናገሩ ይታወሳል። डामे गाडन नाकूर्मल कामूू ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በሳምንቱ የመጨረሻ ቀናት በድምቀት የሚከበረው በዓል አካል የሆኑ ዝግጅቶች የተካተቱበት የእሬቻ ሳምንት ዛሬ በልዩ ልዩ መርሃ ግብሮች መጀመሩን የኦሮሚያ ክልል መንግስት አስታውቋል። የክልሉ ቱሪዝም ኮሚሽን ቃል አቀባይ አቶ ኢፈባስ አብዱል ወሃብ ለአሜሪካ ድምፅ እንደገለጹት በሚቀጥሉት ሶስት ቀናት የሀገሪቱን የባህል ሀብትና የቱሪዝም መስህቦች ሊያስተዋውቁ የሚችሉ መረሃ ግብሮች ይከናወናሉ። ፀሐይ ዳምጠው ተጨማሪ ዘገባ አላት። በሆረ ፍንፍኔ መስከረም 21 እና በሆረ አርሰዲ መስከረም 22 የሚከበረው የእሬቻ በዓል የኢትዮጵያ ብሔር ብሔረሰቦችና ና ህዝቦች እንዲሁም የጎረቤት ሀገራት እንግዶች የሚገኙበት መድረክ እንዲሆን እየተሰራ ነው ስል የኦሮሚያ ቱሪዝም ኮሚሽን ገልጸዋል። ኮሚሽኑ በዚህ የእሬቻ ሳምንት በዓሉን ለማክበር ለሚመጡ እንግዶች፣ ለነዋሪዎች ና ለተለያዩ ህብረተሰብ ክፍሎች የኦሮሞን ባህል እሴትና በክልሉ የሚገኙ የቱሪዝም መስቦች የሚያስተዋውቁ ክንዋኔዎች አዘጋጅተዋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ኢፈባስ አብዱልሃብ ይህንን ያብራራሉ። እሬቻ ከነቲ ሰገንታ አዳ አዳ ጉያ ሰዴን አስደሙ ከነቲ አራ ቦሩፊ ኢፍታን ሰገንታ አዳ አዳ ዋኤ ቱሪዝሚ ዋኤ አዳ ቤክሲሱ ወጅን ወልቀበተን አስመጋለፍፍኔ ከሰቲ ቆጴሲኔራ በዚህ የሬቻ ሳምንት የተለያዩ ዝግጅቶች ለሚቀጥሉት ሶስት ቀናት ስለ ቱሪዝም ባህል ከማስተዋወቅ ጋር ተያይዞ በአዲስ አበባ ከተማ ያሰናዳ ነው፣ ፕሮግራም አለ። ዛሬ የተጀመረው የቱሪዝም ኤግዚቢሽን በነገ ሁለት ደግሞ ሚስ ቱሪዝም ኦሮሚያ እና የቱሪዝም አዋርድ የሚከናወኑ ሲሆን ከነገ በስቲያ የእሬቻ የእግር ጉዞ እና የቡና ጠጡ ፕሮግራም በመስቀል አደባባይ ይከናወናል። በቡና ጠጡ ፕሮግራም በአንዴ አስር ሺህ ሰው የሚያስተናግድ የቡና ሲኒ ረከቦት ተዘጋጅቷል። ለመጀመሪያ ጊዜ ነው ይሄ። እናም ሌሎች ደማቅ ዝግጅቶች ተሰናድተዋል። ባለፈው ዓመት የአገሪቱ የጸጥታ ሁኔታ አስቸጋሪ እንደነበር የጠቆሙት አቶ ኢፈባስ የፊታችን ቅዳሜና እሑድ የሚከበረው የእሬቻ በዓል በሰላም እንዲከናወን ሁሉም የህብረተሰብ ክፍል ለሰላም ዘብ መቆም ይኖርበታል ብለዋል። እሬቺ አያነ ኦቦሉመቲ አያነ ነጋቲ አያነ ገለትፈና ዋቃቲ ሬቻ የወንድማማችነት፣ የሰላም፣ የምስጋና በዓል ነው። ስለዚህ ይህ በዓል በሰላም በተረጋጋ ሁኔታ ተከብሮ እንዲጠናቀቅ የአዲስ አበባ ነዋሪዎችም ሆኑ የቢሾፍቱ ነዋሪዎች ወደ የከተማቸው የሚመጡ እንግዶችን ተቀብለው እንዲያስተናግዱ ተስፋለን። ሰላም በማስጠበቅ ህብረተሰቡ ትልቅ ሚና ስላለው ከጸጥታ አካል ጋር በመሆን ሰላሙን እንዲጠብቅ አድራላለው። በእሬቻ በዓል ላይ ለመሳተፍ የሚመጡ እንግዶች ለአዲስ አበባና ለቢሾፍቱ ከተሞች የገቢ ምንጭ መሆናቸውንም ተገንዝበው የየከተሞቹ ነዋሪዎች እንግዶቹን ለማስተናገድ የሚያስፈልጋቸውን አቅርቦት ለማቅረብ መዘጋጀት ይኖርባቸዋልም ስሉ ገልጸዋል። ለክብረ በዓሉም ከተለያዩ ሀገራትና አካባቢዎች እንግዶች ወደ አዲስ አበባ እየገቡ እንደሆነ ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የአሜሪካ ድምፅ መሰናዷችን ከዋሽንግተን ዲሲ ይቀጥላል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ በደቡብ ሰሜን ኮሪያን የሚለየውን ከወታደራዊ ኃይል ነጻ ቀጠና እንደሚጎበኙ የዋይት ሀውስ ባለሥልጣናት አስታውቀዋል። በዚህም ካለፉት ሶስት ዓመታት ወዲህ ስፍራውን በመጎብኘት ከፍተኛዋ የዩናይትድ ስቴትስ ባለሥልጣን ይሆናሉ። ሀሪስ የሳምንቱን አብዛኛውን ቀናት በደቡብ ኮሪያና ጃፓንም ይከርማሉ። የቻይና ተጽዕኖ እየጠነከረ ባለበት በዚህ ወቅት የባይደን አስተዳደር ሁለቱን የምስራቅ እስያ ሀገሮች እንደ ቁልፍ አጋር የሚመለከታቸው መሆኑን ጠቅሰው የአሜሪካ ድምጾቹ አኒታ ፓውል ከዋይት ሃውስ እና ቢልጋሎ ከቶኪዮ ተከታዩን ዘገባ ልከዋል። እንግድ ወልድ ያቀርበዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሃሪስ በነፍስ ገዳይ ጥይት ህይወታቸው ላለፈው የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ክብራቸውን ገልጸዋል። ቻይና ጡንቻዋን እያጠናከረች ባለችበት ወቅት ዩናይትድ ስቴትስ ጃፓንና ደቡብ ኮሪያን እንደ ቁልፍ አጋር እንደምትመለከትና ትልቅ ዋጋ እንደምትሰጥ በአጽንኦት ለመግለጽ ምክትል ፕሬዝዳንቷ በቀጠናው የሚኖራቸውን ጊዜ ይጠቀሙበታል ተብሏል። ካሜላ ሃሪስ ስለ ጉብኝቱ እንዲህ ይላል። በጃፓንና በዩናይትድ ስቴትስ መካከል የሚኖረው ህብረት በኢንዶ ፓስፊክ ቀጠና ለሚኖረው ሰላም፣ መረጋጋትና ብልጽግና የማዕዘን ድንጋይ የሚያኖር ነው ብለን እናምናለን። ይህ ቅድሚያ የምንሰጠው ጉዳይ ነው። ምክንያቱም ሰላምንና ብልጽግናን በተመለከተ የአሜሪካን ህዝብ ጥቅምን የሚያስከብር ነው ብለንም እናምናለን። የጃፓን ህዝቦችንም እንዲሁ። ምክትል ፕሬዚደንት ካማላ ሃሪስ ዩናይትድ ስቴትስ ለቀጠናው ያላትን ትኩረት ለማስረገጥ ደቡብና ሰሜን ኮሪያን የሚለየውና ከወታደራዊ ኃይል ነፃ የሆነውን መሬት ሐሙስ ይጎበኛሉ። በእንደ አውሮፓን አቆጣጠር 2019 የቀድሞው ፕሬዚደንት ዶናልድ ትራምፕ ቦታውን ከጎበኙ ወዲህ የካምላ ሃሪስ ሁለተኛው በከፍተኛ ባለሥልጣን የተደረገ ጉብኝት መሆኑ ነው። ሰሜን ኮሪያ ዩናይትድ ስቴትስን በተንኳሽነት ትወነጅላለች። ኪም ሶንግ በተመድ የሰሜን ኮሪያ አምባሳደር ናቸው። ዩናይትድ ስቴትስ ሰሜን ኮሪያን የኒውክሌር ኃይልን በተመለከተ ሕግ እንድታወጣ አስገድዳለች። ይህም ከአሜሪካ የሚመጣውን ጠላትነት ለመመከት ነው። ባለፉት ሰላሳ ዓመታት በሰሜን ኮሪያ ላይ ስትከተል የነበረውን መጥፎ የሆነና የጠላትነት ፖሊሲ አሁን ያለውን ሁኔታ መፍጠሩን ዩናይትድ ስቴትስ በግልጽ ልትረዳ ይገባል። ተንታኞች እንደሚሉት በዩናይትድ ስቴትስና ደቡብ ኮሪያ መካከል መቀራረብ በመኖሩ ሰሜን ኮሪያ ደስተኛ አይደለችም። ክሪስ ጆንስቶን በአንድ ዓለም አቀፍ ጥናት መካከል የጃፓን ጉዳይ ኃላፊ ናቸው። ሰሜን ኮሪያ ደስተኛ ለመሆኗ እንገልጻለች ትችላለችም። ባለፈው ሳምንት መጨረሻ ሌላ የባሊስቲክ ሚሳይል ሙከራ አድርጋለች። ተጨማሪ ሙከራዎችን በመጪዎቹ ሳምንታት እንደምታደርግ በሰፊው ይጠበቃል። በዚህ ከደቡብ ኮሪያና ከአውስትራሊያ መሪዎች ጋር ውይይት በሚደረግበት ጉብኝት ወቅት አዲስ የሆነ ፖሊሲ ይፋ ይሆናል ብለው እንደማይጠብቁ ተንታኞች ይናገራሉ። ክሪስ ጃንስቶን እንደሚሉት ግን ምክትል ፕሬዚዳንቷ ወደ እስያ የሄዱት ዓላማ አንግበው ነው። አንዱ ዓላማ ጠቅላይ ሚኒስትር ኪሺዳንና ፕሬዚደንት ዮንን ግንኙነታቸውን እንዲያሳድጉ ቀስ ብሎ ማበረታታት ነው እንደማስበው። በዩናይትድ ስቴትስ ደቡብ ኮሪያና ጃፓን መካከል ቀጠናውን በተመለከተ በቁልፍ ጉዳዮች ላይ የሚኖር አንድነት። እንደ እውነቱ ከሆነ ደግሞ ጠንከር ያለ መልእክትን የሚያስተላልፈው ካመላ ሃሪስ ተጨማሪ መልእክቶችንም ይዘዋል። በዊልሰን ማዕከል ምክትል ዲሬክተር የሆኑት ሺሆኮ ጎቶ በአሜሪካ የመጀመሪያዋ ሴት ምክትል ፕሬዚዳንት የሆኑት ካመላ ሃሪስ በተለምዶ ወጋ ጠባቂ በሆነው አካባቢ አዲስ ነገርን ያስተዋውቃሉ። ዋይት ሀውስ ከፋና ወጊ የኮሪያ ሴቶች ጋር የሚደረግ ስብሰባ ብሎ ይጠረዋል። እናም ይህ ሴቶችን ማብቃት ለካማላ ሀሪስ የፖለቲካ ፍላጎት ቅርብ የሆነ ጉዳይ በመሆኑ ትኩረት ለማድረግ ጥሩ አጋጣሚ ነው። ስሱና አስቸጋሪው የዲፕሎማሲ ስራ ገና መጀመሩ ነው። ይህ የሐሪስ ጉብኝት እየቀጠለና እየተንተከተከ ወዳለው የሁለቱ ኮሪያዎች የግጭት ማዕከል ሐሙስ ይወስዳቸዋል። ደቡብና ሰሜን ኮሪያን የሚለየውና ከወታደራዊ ኃይል ነፃ ወደ ሆነው መሬት ከሰሜን ኮሪያዋ መዲና ፒዮንግያንግ 38 ኪሎ ሜትር ርቀት ላይ ይገኛል። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ቀዳሚው መሰናዷችን የሚሆነው ንግድና ምጣኔ ሀብት ነው። የዋሽንግተን ዲሲ ዓለም አቀፍ የምግብ የመጠጥና የባህል ፌስቲቫል ባሳለፍነው ቅዳሜ እዚሁ ዋሽንግተን ዲሲ በሚገኘው የአሜሪካን ዩኒቨርሲቲ ተካሂዷል። ዝግጅቱን ያሰናዱት ሄለዝ ኢንቨስት እና ኢትዮ ፕሮሞሽን የተባሉ ድርጅቶች በመተባበር መሆኑን አዘጋጆቹ ለአሜሪካ ድምጽ ገልጸዋል። ከኢትዮጵያ የመጡና ከዚህ ከሰሜን አሜሪካ በርካታ የንግድ ድርጅቶች የተሳተፉበትን የቅዳሜውን ዝግጅት በስፍራው ተገኝተው የተመለከተው ደረጀ ደስታ ተከታዩን አዘጋጅቶ ልኳል። የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል አዘጋጆች አንዱ የሆኑት የሄለዝ ኢንቨስት ዋና ዳይሬክተር አቶ ሽመልስ በጅጋ አሳለፍነው ቅዳሜና እሁድ መስከረም 14ና 15 የተካሄደውን ዝግጅትም እንደሚከተለው ይገልጹታል። ይሄ ዲአይኤፍ 2022 ከኢትዮ ፕሮሞሽንና ሄለዝ ኤልኤልሲ አንድ ላይ በመሆን ያዘጋጁት የምግብ የመጠጥና የባህል ፌስቲቫል በዚህ ዝግጅት ላይ ከኢትዮጵያ የመጡ የተለያዩ ላኪዎች እንዲሁም አዳዲስ ምርት ደግሞ በአሜሪካ ማስገባት የሚፈልጉ ቡድኖችና ፋብሪካዎች የጥበብና የእጅ ስራ ውጤት ባለሙያዎች ተገኙ ሲሆን ከጃማይካ ከካሪቢያን፣ እንዲሁም ሄራን ተገኙ ሰዎች አሉ። ኤግዚቢሽኑ ላይ እነዚህን ተሳትፎ እንዲያደርጉ ጋብዘናቸው፣ ያው ዛሬ ኤግዚቢት እያደረጉ ነው። ደኛውም ማስታወቀ ለምሳሌ ብሔራዊ አልኮልና አረቄ ፋብሪካ አዲስ ምርት አለው የዲር ዊስኪ የሚባል እሱን ለማስተዋወቅ ነው የመጣው። ከዛ ውጭ ግን ጤና እንጀራ አለ። የቡና ድርጅቶች አሉ። የቡና አስመጭ ድርጅቶች አሉ። የተለያዩ የጥበባት ስራዎችን የሚያመጡ ድርጅቶች አሉ። ተሳታፊዎቹ በርካታ ወደ 26 ናቸው ጠቅላላ የተመዘገቡት። ያው ዛሬ ግን መጀመራችን ስለሆነ ሁሉም አፒር አላረጉም። ባለፈው አመት ተመሳሳይ ዝግጅት ማሰናዳታቸውን የገለጹት የዝግጅቱ አስተባባሪ የሆኑት የኢትዮ ፕሮሞሽን ዋና ስራ አስፈጻሚም ራሳቸውን በማስተዋወቅ ተከታዩን አክለዋል። ስሜ ታከለ ማሞ ባላለሁ ኢትዮ ፕሮሞሽን ኤግዚኪቲቭ ዳይሬክተር እና ኢትዮ ፕሮሞሽን በ2018 ሜሪላንድ ላይ የተቋቋመ የግል ድርጅት ነው። በአብዛኛው በሁለት በሶስት ነገሮች ላይ ነው የምናደርገው። አንደኛው ኤቨንት ፕላን እናደርጋለን። ሁለተኛ ቱሪዝም ላይ እንሰራለን። ሶስተኛ ኢንቫይሮሜንት ላይ ስላለ ግን በአጠቃላይ ስታየው ኢትዮጵያን ነው ፕሮሞት የምናደርገው እና በለፈው አመት ኢትዮ ዩኤስ ትሬድ ፌር አዘጋጅተን ነበር ከኢትዮጵያ ቻምበር ጋር በመተባበር። በውጤቱም ሰክሰስፉል ነበር እና ከዛ በኋላ ከሄለዝ ኢቨንት ጋራ ይህንን ኢንተርናሽናል ፉድ ድሪንክ ንድ ካልቸር ፌስቲቫል አዘጋጅተናል። እና በሶስተኛ ፓርትነር ያደረግ ነው የኢትዮጵያ ቻምበር ኦፍ ኮመርስ ከኛ ጋር ይሰራል። እና አሁን እንደምታየው ያው እንደዚህ ያለ ዝግጅት አድርገናል። ከኢትዮጵያ የመጡ መሆናቸውን ከገለጹልን የንግድ ድርጅቶች መካከል ባለ አራት ኮከቡን የሐዋሳ ሴንትራል ሆቴልና የአጓጓሽ ቡናን ለማስተዋወቅ የመጡ መሆናቸውን የገለጹልን ዶክተር ፍትህ ወልደሰንበት አንዱ ናቸው። የመጡበትን ምክንያት እንደሚከተለው ያስረዳሉ። እሺ፣ ዶክተር ፍትህ እባላለሁኝ። ከኢትዮጵያ ነው የመጣሁት ከሴንትራል ሐዋሳ ሆቴል እንዲሁም የአጓጓሽ ቡና ከዚህ በዲሲ ኢንተርናሽናል የምግብና የመጠጥ እንዲሁም የባህል ፌስቲቫል ላይ ለመካፈል ነው ከኢትዮጵያ የመጣ ነው። በዚህ ፌስቲቫል ላይ ደግሞ ልናቀርብ የተዘጋጀ ነውም አንዱ የባለአራት ኮከቡ የሴንትራል ሐዋሳ ሆቴልን በዚህ በማስተዋወቅ ብዙ ጊዜ ወደ ኢትዮጵያ ያለው የቱሪዝም ሂደት ከአውሮፓ ነው እና ከአሜሪካም የቱሪዝም ወደ አገር ቤት እንዲመጡ ለማድረግ አንዱ እሱን ለማስተዋወቅ ነው የመጣ ነው። በሁለተኛነት በአዲስ ጅምር የጀመርነውን አጓጓሽ ቡና የሚል ወደዚህ ኤክስፖርት ለማድረግ እሱን ቡና ለማስተዋወቅ ነው በዚህ የተገኘ ነው። ለመጀመሪያችን ጊዜ ነው በዚህ ስንሳተፍና የመጀመሪያችን ነው። እስካሁን ድረስ ከጠዋት ጀምሮ የሚመጡ እንግዶችን እያስተናገድን ያለ ነው። ጥሩ ኮንታክቶችንም እያገኘን ያለ ነው። ዋናው እንዲህ አይነት ፌስቲቫል ዋናው አላማውም ደግሞ ኮኔክሽን መፍጠር ስለሆነ እሱን እየተጠቀምን ነው ያለ ነው። ዘርፈ ብዙ ምርቶቻቸው መካከል የቅመማ ቅመሞችን፣ የባልትና ውጤቶችን ይዘው ከኢትዮጵያ የመጡ መሆናቸውን የነገሩን ወይዘሮ የኔነሽ አለባቸውም አንዷ ተሳታፊ ነበሩ። ከኢትዮጵያ ነው ማጀት ስፓይስ ወይም ከማጀት ባልትና ነው ዋናው ምርታችን። ኢትዮጵያ የሆኑ ሙሉ ካልቸር እቃዎችን ይዘን ነው የመጣነው እዚሁ ከዩናይትድ ስቴትስ የተለያዩ የግል ሙያ እና የድርጅት ምርቶቻቸውን ለማስተዋወቅ የመጡትንም አግኝተናል። ዛሬ የተለያዩ ዝግጅቶች አሉ። የተለያዩ ዜጎች የምግብ የልስ የተለያዩ ካልቸሮችን የሚያንጸባርቅ ነው እና በዚህ አጋጣሚ የኔ ቦታ የፎቶግራፍ ስራ ነው ያንን የተለያዩ ስራዎችን አሳቺ ሰዎች መጥተው ፎቶ እንዲነሱ የሬን ቢዝነስ ካርዶች ሲሆ ኤኒ ታይም ኮንታክት አርገኝ የሆነ የመጨረሻ ስራዎች እንሰጣቸው ነው የመጣሁት። ስሜ ሲታ ይባላል። የስቶር ስሙ ሲስ ቀናኔ ኤል ኤል ሲ። የማቀርባቸው አልባቶች አሉ። የኢትዮጵያ ትራዲሽናል ክሎዝ የተለያዩ አልባሳት እንዲሁም የተሳሉ ፒክቸሮች አሉን ጫማ፣ ቦርሳዎች የተለያዩ ነገሮች ይዛለን። አሁን ዛሬ ለምሳሌ ኢትዮጵያን ኢንተርናሽናል ፉድ ኤን ካልቸር ሾ ያለን እነሱን ነገሮች ለመሳተፍ ብዬ እዚህ ቦታ ላይ ተገኝቻለሁ። ከአለም አቀፍ ድርጅቶች ተካፋይ ከነበሩት መካከል እኚህም ሰው ከጃማይካ የንግድ ማህበረሰብ የመጡ መሆናቸውን ነግረውናል ን ስሜ ኬቪን ፒናት ይባላል። እዚህ የተገኘሁት የጃማይካን ባህላዊ ምግቦች የሚያቀርበውን ድርጅት ወክዬ ነው። እኛን የተለየ የሚያደርገን ምርታችንን ለማቅረብ ብቻ ሳይሆን ከኢትዮጵያ የመጣ ነው፣ በኢትዮጵያ የተመረተ አዲስ የምርት አይነት ይዘን ለማስተዋወቅ ነው ያሉን። ንብረትነቱ የኢትዮጵያ መንግስት የሆነው የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ዋና ስራ አስፈጻሚ የሆኑት አቶ መስፍን አባተ ናቸው። እንግዲህ በዋናነት እዚህ የአሜሪካ ይዘን የመጣ ነው የዊስኪ፣ ቮድካ፣ ባሮ ድራይጅን እና ቡና አረቄ የሚባለውን ነው ይዘን የመጣ ነው። ከአሜሪካ ገበያ እንግዲህ በጣም በርካታ ኢትዮጵያኖች እንደመኖራቸውም ጭምር እንደገና ምርታችንም በዓለም አቀፍ ደረጃ ተወዳዳሪ ከመሆኑ አንጻር መጠጣችን አሜሪካ ውስጥ ሊገባ በጣም ውጤታማ ሆኖ ገበያ በደንብ ሊገባ እንደሚችል አስበናል። እንግዲህ ብዙ ዝግጅት ተደርጓል። አሜሪካ ገበያ ለመግባት ዝም ብሎ ለማሳየት ብቻ ሳይሆን የመጣ ነው። በአሜሪካን ሀገር ኤፍዴ አፕሩቫል አግኝተናል። መጠጡ አሜሪካ ውስጥ ሊሸጥ ሊከፋፈል እንዲሁም ሊጠጣ እንደሚችል ፍቃድ አግኝተናል። እርግጥ እዚህ አንዱ ወኪል አለን ለጊዜው የተስማማ ነው። ግን ሀገሪቷ በጣም ሰፊ እንደመሆኗ መጠን በአንድ ወኪል ብቻ የሚበቃ አይሆንም። ያ ወኪላችን ሁሉም ነገር ጨርሷል፣ ፍቃዱን ሁሉ አውጥቶ ጨርሷል። እንግዲህ ለማስገባት አሁን በዝግጅት ላይ ነው ያለው። ግን እግረ መንገድ የእሱንም ገበያ በደንብ ለማስተዋወቅ በሚል ነው። እኛ ራሳችን እንግዲህ ከዛ ድረስ መጠጡን ይዘን እዚህ ያሉትን ደንበኞች እና ይህን ፌስቲቫል የሚጎበኙ ሰዎችን በማስቀመስ ነው እንግዲህ እንትን ያለው አሁን በቀመሱትም ደረጃ በጣም አበረታች ፊድባክ ነው ያገኘ ነው። በጣም ጥሩ መጠጥ እንደሆነ ምናልባትም በአሜሪካ ውስጥ ቢገባ በከፍተኛ ሁኔታ ሊሸጥ እንደሚችል ከወዲሁ እያሳዩን ያለበት ሁኔታ አለ። እኛ ያመጣ ነው ያው ለቅምሻ የሚሆንና ለዲስፕሌይ የሚሆን ብቻ መጠጥ ነው ይዘን የመጣ ነው ግን እዚህ ያሉ ጎብኚዎች እንደው የት ነው የምናገኘው? በስንት ነው የምንገዛው? የሚል ጥያቄዎች ሁሉ ስለጠየቁን እውነት ለመናገር ያው በአሜሪካን ሀገር ጥሩ ገበያ ይኖረዋል የሚል እምነት አሳድሮብናል ማለት ነው። በኢትዮጵያ የሚመረተው ብላክ ዲር ውስኪ የአሜሪካ የምግብና መድኃኒት አስተዳደር ኤፍዲኤ ፈቃድና ይሁንታን አግኝቷል የሚሉት አቶ መስፍን የመጣነው በኢትዮጵያውያን ዘንድ ለማስተዋወቅ ብቻ ሳይሆን በአሜሪካ ገበያ ውስጥ እንዲገባ ትልቅ ዝግጅት እየተደረገ በመሆኑን ጭምር ነው ይላሉ። አዲሱ ውስኪና ሌሎች ነባርና አዳዲስ ዓለም አቀፍ መጠጦች በኢትዮጵያ ገበያ ላይ መዋላቸው ከገለጹልን አቶ መስፍን አባተ ጋር በተለይ ያደረግነውን ቆይታ በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥ። ዝግጅታችን አሁንም እንደቀጠለ ነው። ተከታዩ መሰናዷችን የሚሆነው ደግሞ ሳምንታዊ የትምህርት ዝግጅታችን ነው። በትላንትናው ምሽት ጀምረነው የነበረውን ህጻናት፣ ማንነት ጥያቄያቸውን መመለስ የሚያስችላቸውን የተለያዩ ስራዎችን የሚሰራ አንድ ተቋም ነው የምናስተዋውቃችሁ የኢትዮጵያውያን ወላጆች በተለያዩ የውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም የኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ህጻናት በሚገባቸው መንገድ በመጽሐፍና በአጫጭር ፊልሞች መልክ እያቀረበ ይገኛል። ከፕሮጀክቱ መስራችትና ትውልደ ኢትዮጵያዊት ሄላንዳ አፍወርቅ ጋር ያደረግነው ቆይታ ነው ተከታዩ መሰናዶ። የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች፣ ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ? አዎ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ አውሮፓ ቆጣጠ ሁለት ሺ አስራ ስምንት አካባቢ ነው የጀመር ነው እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ። እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት ሀገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርዓት አለች ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ያለች ብላ ያትጋ ትራት አለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ከሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል። እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ ዚህን ያደገችው ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓ ወይም ከኢትዮጵያ ውጭ የተወለዱ ህጻናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው። ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያያሉ። ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ ማይቻለሁ እና እስኪ ስለዚህ ስራስ ንገሪኝ ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያ ነጻነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው። አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለን? አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም፣ በፌስቡክ ቢጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አርጎ ለልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ። ለህፃናቶች መጽሐፉን ለማንበብ አስባቸዋል። ወላጆች ይመጣሉ ልጆቻቸውን ይዘው፣ ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የኃይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት፣ ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቤ ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት፣ መጽሐፉን እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ፣ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል። ልጆቹ እዚ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ እያደረጋል ብዬ እመኛለሁ። ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝ እና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። 19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው አሁንም እየተከታተላችሁት ያላችሁት። በዝግጅቶቻችን ላይ አስተያየቶች ካላችሁ ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቆም ከፈለጋችሁ በምን ታገኙትናላችሁ። ተከታዩ ማስታወቂያ ምላሻለሁ።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 አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ፕሮግራማችን እንደቀጠለ ነው። ዝግጅቶቻችን ላይ ከሬዲዮ በቴሌቪዥን በተጨማሪ አሁንም በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፍን እንገኛለን። ዝግጅቱ ካለቀም በኋላ በትዊተር ሃሽታግ ቪኦኤ አምሀሪክ ብላችሁ ዝግጅቶቻችንን እዛም ላይ ማግኘት ትችላላችሁ። ፕሮግራማችን ወደ ማጠናቀቁ ተቃርቧል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ የተሰረቁ ባህላዊ ቅርሳ ቅርሶች ወደ ባለቤቶቹ ሀገሮች መመለስ እንዳለባቸው ታምናለች በማለት የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል። የዩናይትድ ስቴትስ የትምህርትና የባህል ጉዳዮች ምክትል የውጭ ጉዳይ የሆኑት ሚኒስትር ሊሳተርፊልድ በቅርቡ ከ30 በላይ ባህላዊ ና ባህላዊ ቅርሶች ለካምቦዲያ በተመለሱበት ኒውዮርክ ውስጥ በተካሄደ መርሃ ግብር ላይ በዩናይትድ ስቴትስ ከካምቦዲያው አምባሳደር ኪዎቼሃን ጋር ተገናኝተዋል። በሀያኛው ክፍለ ዘመን መገባደጃ ላይ በካምቦዲያ በነበረው የእርስ በርስ ጦርነት ሀውልቶችና ሌሎች ቅርሶች በተቀናጀ የስርቆት መረብ አማካኝነት በህገ ወጥ መንገድ በዓለም ገበያ ላይ ተሸጠዋል። በተደራጁ የአካባቢ ወንጀለኞች የካምቦዲያ ሀውልቶችን ካምቦዲያና ታይላንድ ድንበር ድረስ የሚያጓጉዙ ሲሆን በዚያ የሚገኙ ደላሎች ተቀብለው በታይላንድ ለሚገኙ የቅርስ ነጋዴዎች ያደርሱ ነበር። ነጋዴዎቹም ቅርሶቹን መሰብሰብ አሊያም በዓለም ላይ መሸጥ ለሚሹ ለሀገር ውስጥ ወይም ዓለም አቀፍ ገዢዎች ይሸጣሉ። አንድ የጥንታዊ ቅርሳ ቅርስ ነጋዴ ሰላሳ ቅርሳ ቅርሶችን የዘረፉ መሆናቸው እንዳይታወቅ የሐሰት ሰነድ አዘጋጅተው ለአሁኑ የቅርሶቹ ባለቤት መሸጣቸውን ርዕስ አንቀጹ ያትታል። ሆኖም የቅርሶቹ ባለቤት በገዛ ፈቃዱ ቅርሶቹን ማስረከቡን የኒውዮርክ ደቡባዊ ክፍለ ግዛት የዩናይትድ ስቴትስ አቃቢ ሕግ ማስታወቂያቸውን ርዕሰ አንቀጹ አውስቷል። የአስረኛው መቶ ክፍለ ዘመን ቅርጽ የሆነው እስካንዳ ኦነፒኮክ የሚባለውና ሌሎች እጅግ ብዙ ቅርሶችንም እንደ ኤሮፓውያን አቆጣጠር ከ997 ዓ ምት በህመር ሩዥ አባል መዘረፋቸውን ርዕሰ አንቀጹ ጨምሮ ገልጿል። ስካንዳ የህንድ የጦርነት ጣዖት ሲሆን ስካንዳ ኦን ኤፒኮክ የተሰኘው ቅርስም ስካንዳ ፒኮክ ላይ ሲጋልብ የሚያሳይ ነው። የፒኮኳ ገላና ጭራም እጅግ በረቀቀና ተከታታይነት ባለው አጣጣል የተቀረጸ ነው። የህመር ታሪክ ተመራማሪዎች በሀውልቱ ላይ ያለው የስካንዳ ጣዖት መልክ የነገስታቱን ቤተሰብ አባላት መልክ የያዘ ነው ብለው ያምናሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ካምቦዲያ ውስጥ ባደረጉት ጉብኝት በዩናይትድ ስቴትስና በካምቦዲያ መካከል ያለውን የህዝብ ለህዝብ ግንኙነት አበረታተዋል ያለው ርዕሰ አንቀጹ አያይዞም ብሊንከን ዩናይትድ ስቴትስ የካምቦዲያ እና በዓለም ዙሪያ ያሉ ህዝቦችን ንብረትና ቅርስን ለማስጠበቅ ቁርጠኛ ናት። ከምኮራባቸው ክዋኔዎች መካከል አንዱ ከካምቦዲያ የተሰረቁና እኔ በግሌ እጅግ ዋጋ የምሰጣቸው ባህላዊ ቅርሶችና ቁሶች መመለሳቸውን ማረጋገጣችን ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ይደመድማል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ላይ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ ይተላለፋል። እንዲሁም በኢትዮ ሳት ላይ በኤንኤስስ 12 የቪኦኤ ቻናል ወደ እናንተ እንደርሳለን። ከዚህም በተጨማሪ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። ኢንስታግራም ና ዩቲዩብ ላይ ማለን። ለዝግጅቶቻችን አስተያየት ካላችሁ ወይም ጥቆማዎች መስጠት ከፈለጋችሁ መገኛ መንገዶቻችንን በድጋሚ እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ብላችሁ በድምጽ በተቀመጠው መመሪያ መሰረት መልእክታችሁን አስቀምጡልን። የዋትሳፕ ቁጥራችን ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው። አሁንም በድምጽ መልእክቶቻችሁን ቀድታችሁ ብታስቀምጡልን ይደርሰናል። የኢሜል አድራሻችን ን አት ቪኦኤ ኒውስ ዶት ኮም ነው። በዛም መልእክቶቻችሁን ብታደርሱልን ይደርሰናል። ለምሽቱ የያዝናቸው ዝግጅቶች እነዚህን ይመስሉ ነበረ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።